ትናንትናና ዛሬ አዲግራት ከተማ በተከበረው የመስቀል በዓል በኢትዮጵያ ለመጀመሪያ ጊዜ የታነጸ 22 ሜትር ርዝማን ያለው መስቀል ተመርቀዋል፣ ይላል ከትግራይ የደረሰን ዘገባ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ሊቀ ጳጳሳት አቡነ ማትያስ በበዓሉ ላይ ተገኝተው ባሰሙት ንግግር በቅርቡ በኢትዮጵያ የተከሰተው ችግር በዓለም የሚገኙ መገናኛ ብዙኃን ያመጡት ችግር እንጂ ሕዝብ ወዶ የፈጸመው ድርጊት አይደለም ነው ያሉት። ግርማ የገብሩ የአዲግራቱን በዓል ተከታትለዋል። የአጋመ የመስቀል በዓል አከባበር አዘጋጅ ኮሚቴ ዘንድሮ በተለየ መልኩ በአንድ ነጥብ አራት ሚሊዮን ብር ያነጸው መስቀል ሀያ ሁለት ሜትር ርዝማኔ ሲኖረው ስምንት ነጥብ ሁለት ቶን እንደሚመዘን የኮሚቴው አስተባባሪ አቶ ይትባረክ ይገልጻሉ። በአድግራት ከተማ አካባቢ ቀንዳዕሮ በተባለው ኮረብታ የታነጸው ትልቁ መስቀል ሊቀ ጳጳሳት አቡነ ማትያስ ዛሬ ጠዋት ካስመረቁ በኋላ በዓሉን ለማክበር በወልዋሎ ስታዲየም ለተሰበሰበው ሕዝብ ባሰሙት የሰላሳ ደቂቃ ንግግር በመስቀል የሚያምን ክርስቲያን በዘርና በቋንቋ ምክንያት ወንድሙንና እህቱን መጥላት የለበትም ብለዋል። ናይ መስቀል ምልክት አብ ክዳውንትና አብ ሰውነትና በልብሶቻችንና በሰውነታችን ላይ የምናደርገው የመስቀል ምልክት እንዲህ ክርስቲያን መሆናችንን ነው የሚያመለክተው ይህን የሚያደርግ ክርስቲያን ደግሞ ጸረ ክርስቲያን መሆን የለበትም፣ ጸረ ሀገር መሆን የለበትም። በመስቀል የሚያምን በክርስቶስ የሚያምን ሰው በዘርና በቋንቋ ምክንያት ወንድሙንና እህቱን መጥላት የለበትም። ባለፉት ሳምንታት የታየው ነገር ሁሉ መሠረት የሌለው ባለቤት የሌለው በዓለም ውስጥ ያሉት ሚዲያዎች ያመጡት ነገር ነው እንጂ በእውነቱ ሕዝብ ወዶ ያደረገው አይደለም። የመስቀል በዓል በመቀለ ከተማ ጮምዓ በተባለው ኮረብታማ ስፍራም ትናንት በልዩ ድምቀት ተከብረዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም